የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስፔስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ዝግጅታችን አሁን ጀመረ። On November 2nd, and this is በሕይወት የተረፉት ሰዎች እንደሚናገሩት በአውሮፓውያኑ ህዳር ሁለት ሁለት ጀልባዎች ከሶማሊያ የባህር ዳርቻ ወደ ማዳጋስካር አቀኑ። የመጨረሻ መዳረሻቸው ማዩቴ የተሰኘችው የፈረንሳይ ደሴት ናት ብለን እናምናለን። በአንዳንድ እክሎች ምክንያት የባህሩ አቅጣጫ ጠፍቶባቸዋል። ከዚያ በኋላ ጀልባቸው በማዳጋስካር የባህር ዳርቻ ላይ ወድቋል። ነገር ግን አደጋው ቀድሞም ባህር ዳርቻው ላይ ሳይደርሱ ተፈጥሯል። የሰማችኋቸው የዓለም አቀፍ ፍልሰተኞች ተቋም አይኦኤም የምስራቅ የአፍሪካ ቀንድና የደቡብ አፍሪካ ቢሮ ቀጠናዊ ዳይሬክተር ፍራንዚስ ሴሌስቲን ናቸው። በጀልባ መገልበጥ አደጋ ከ20 በላይ ፍልሰተኞች ማዳጋስካር ባህር ዳርቻ ሊሞቱ ስለተባለው ለአሜሪካ ድምፅ የሰጡትን ሀሳብ ነው። በምሽቱ አብይ ርስ በዝርዝር የምሰሙት ይሆናል። ዛሬ ሰኞ ህዳር 16 2017 ዓ ም ሰላም ጤና ይስጥልኝ አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል? የአሜሪካ ድምፅ የምሽቱ ዝግጅታችን አሁን ጀምሯል። አስማማየኑ እያስተናግድኳችሁ እስከ ምሽቱ አራት ሰዓት ድረስ አብሬያችሁ ቆያለሁ። ለዓለም ዜናዎቹ ስመኝሽ ቆያ አብራኛለች። የስቱዲዮ ቅንብሩን ደግሞ ንጉሱ ታምሬ ይመራልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ ከእኛ ጋር አብራችሁን ቆዩ። አሁን ወደ ዓለም አቀፍ ዜናዎች እናመራለን። ስመኝሽ ትጠብቃችኋለች። በድጋሚ እንደምናመሻችሁ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች ውስጥ ፍልሰተኞችን ያሳፈሩ ጀልባዎች ማዳጋስካር ባህር ዳርቻ ላይ ተገልብጠው ቢያንስ 22 ሶማሊያውያን መሞታቸው ተገለጸ፣ በአየር ንብረት ጉባኤ የተደረሰው የ300 ቢሊዮን ዶላር ስምምነት ቁጣ ቀስቅሷል እና የአሜሪካ እርሻ ባለቤቶች ትራምፕ ሰራተኞቻቸውን ከሀገር እንዳያባረሩ ጠየቁ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። ፍልሰተኞችን የያዙ ሁለት ጀልባዎች በማዳጋስካር ባህር ዳርቻ ተገልብጠው ሀያ ሁለት ሶማሊያውያን ህይወታቸው ማለፉን የሶማሊያ ማስታወቂያ ሚኒስትር ዳውድ አዌይስ አስታወቁ። የማዳጋስካር ወደብ የባህርና የወንዞች ባለስልጣን አደጋውን አስመልክቶ ባወጣው መግለጫ እንዳመለከተው ጀልባዎቹ ከሶማሊያ ተነስተው ወደ ፈረንሳይ የህንድ ውቅያኖስ ግዛት ማዮት ጉዞ የጀመሩት ጥቅምት 23 ቀን ነበር። ሆኖም ቅዳሜ ህዳር 14 ቀን 2017 ዓ ም አሳጥማጆች የመጀመሪያውን ጀልባ በኖሲ አራንጃ አቅራቢያ ባህሩ ላይ በንፋስና በባህሩ እንቅስቃሴ እየተገፋ ሲንሳፈፍ ማግኘታቸውን የወደቡ ባለስልጣናት አመልክተዋል። ጀልባው ላይ ተሳፍረው ከነበሩት ሰዎች ውስጥ አስር ወንዶችንና አስራ አምስት ሴቶችን ጨምሮ በድምሩ የ ሀያ አምስት ሰዎች ህይወትን ማዳን ቢቻልም የሰባት ተሳፋሪዎች ህይወት ግን ማለፉን ባለስልጣናቱ አስታውቀዋል። በጀልባዎቹ ላይ ወደ ሰባ የሚጠጉ ሶማሊያውያን የነበሩ ሲሆን ከነሱ ውስጥ ሀያ ሁለቱ ህይወታቸው ያልፏል ያሉት አዌይስ አንደኛው ጀልባ ሰላሳ ስምንት ሌላኛው ጀልባ ሰላሳ ሁለት ፍልሰተኞችን አሳፍሮ እንደነበር አመልክተዋል። ባለፉት አስርት ዓመታት በሺዎች የሚቆጠሩ ሰዎች ከፍ ያለ የኑሮ ደረጃ ወዳላት ወደ ፈረንሳይ ተጠቃሚ ወደ ሆነችው ወደ ማዮት ባህር አቋርጠው ለመግባት መሞከራቸው ተመልክቷል። አድማጮች የዚህ ዜና ዝርዝር በአብይ ርዕሳችን ላይ የሚቀርብ ይሆናል። በአዘርባጃን ሲካሄድ የቆየው ሀያ ዘጠነኛው ዓለም አቀፍ የአየር ንብረት ጉባኤ በሳምንቱ መጨረሻ ሲ ሶስት መቶ ቢሊዮን ዶላር የገንዘብ ድጋፍ ታዳጊ ሀገራትን አስቆጥቷል። ለዓለም ሙቀት መጨመር ከፍተኛ አስተዋጽኦ የሚያደርጉትን ሙቀት አማቂ ጋዞች በመልቀቅ የሚታወቁት የበለጸጉ ሀገራት የአየር ንብረት ለውጥ ምክንያት ለሚደርሱ ጉዳቶች በከፍተኛ ሁኔታ ተጋላጭ ለሆኑ ታዳጊ ሀገራት ድጋፍ ለማድረግ እንደ አውሮፓውያን አቆጣጠር እስከ 2025 ድረስ በየአመቱ 300 ቢሊዮን ዶላር ለመስጠት ቃል ገብተዋል። ጉዳቱን መቋቋም የሚያስችል መሰረተ ልማት ለመገንባት በየአመቱ እስከ 1.3 ትሪሊዮን ዶላር እንደሚያስፈልጋቸው ገልጸው የተሟገቱት ታዳጊ ሀገራት በበኩላቸው ገንዘቡ በቂ አይደለም በማለት በውሳኔው አለመስማማታቸውን ገልጸዋል። በጣም አዝነናል ሲሉ ውሳኔውን የተቃወሙት የህንድ ተደራዳሪ ቻንዲኒ ራኢብ ውሳኔው እጅግ አስከፊ ነው ብለዋል። የኩባው ተደራዳሪ ፔድሮ ሉዊስም በተመሳሳይ ስምምነቱን የአካባቢ ጥበቃ ቅኝ ግዛት ሲሉ በመግለጽ ከዋጋ ግሽበቱ ጋር ሲነጻጸር ቃል የተገባው ድጋፍ እንደ አውሮፓውያን አቆጣጠር ቃል ተገብቶ ከነበረው አንድ መቶ ቢሊዮን ዶላርም ያነሰ ነው ብለዋል። በሌላ በኩል ግን ምዕራባውያን ተደራዳሪዎች በስምምነቱ ደስታቸውን ገልጸዋል። የአውሮፓ ህብረት ተደራዳሪ የነበሩት ዎክ ዎክስትራ ኮፕ 29 በአየር ንብረት የገንዘብ ድጋፍ አዲስ ዘመን ሆኖ ይታወሳል ሲሉ ስምምነቱ ትልቅና ሊደረስበት የሚችል መሆኑን ተናግረዋል። የናሚቢያ ምክትል ፕሬዚዳንት ንቴምቦ ናንዲ ናይዲትዋህ ሮብ በሚደረገው ፕሬዚዳንታዊ ምርጫ ካሸነፉ የሀገሪቱ የመጀመሪያ ሴት ፕሬዝዳንት ሊሆኑ ይችላሉ። በምርጫው ድምፅ ለመስጠት ቢያንስ አንድ ነጥብ አራት ሚሊየን ህዝብ የተመሰገበ ሲሆን አስራ አምስት የፖለቲካ ፓርቲዎች ለፕሬዝዳንትነትና ለብሔራዊ ምክር ቤት መቀመጫዎች ይወዳደራሉ። ምክትል ፕሬዝዳንቷ የሚገኙበትና እንደ አውሮፓያን አቆጣጠር በአስራ ዘጠኝ ዘጠና ናሚቢያ ከደቡብ አፍሪካ የአፓርታይድ አገዛዝ ነጻ ከወጣች ወዲህ ሀገሪቱን ሲያስተዳድር የቆየው የደቡብ ምዕራብ አፍሪካ ህዝቦች ድርጅት ወይም ስዋፖ የተሰኘው ፓርቲ እስካሁን ግንባር ቀደም መሪ መሆኑ ተመልክቷል። የሰባ ሁለት ዓመት እድሜ ያላቸውና እንዲና እንዳይተዋህ ተጨማሪ የስራ ዕድል ለመፍጠርና ሀያ ከመቶ የሚሆነውን የወጣቶች ስራ አጥነት ለመቅረፍ ቃል ገብተዋል። ምክትል ፕሬዚዳንቷ ከአምስት መቶ ሺ በላይ አዳዲስ ስራዎችን ለመፍጠር በሚቀጥሉት አምስት ዓመታት አራት ነጥብ ሰባት ቢሊየን ዶላር እንደሚያወጡ ቢናገሩም አንዳንዶች ተፈጻሚ እንደማይሆን በመግለጽ ይተቿቸዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የእርሻ ኢንዱስትሪ ተቋማት ተመራጩ ፕሬዚዳንት ዶናልድ ትራምፕ በሕገወጥ መንገድ ወደ ዩናይትድ ስቴትስ የገቡ ስደተኞችን ለማባረር የገቡት ቃል በእርሻ ዘርፉ በሚሰሩ ሰራተኞች ላይ ተፈጻሚ እንዳይሆን ጠየቁ። ተቋማቱ ይህን ያሉት ውሳኔው ሕገወጥ ስደተኞችን በከፍተኛ ሁኔታ የሚጠቀመውን የምግብ አቅርቦት ሰንሰለት ሊያናጋው እንደሚችል በመግለጽ ነው። ከእርሻ ባለቤቶች ሰራተኞችና የአሜሪካን ድንበር እንዲያስተዳድሩ ትራምፕ ስልጣን ሊሰጧቸው ካጯቸው ቶም ሆማን ጋር በተደረጉ ቃለ ምልልሶች መሰረት የትራምፕ ባለስልጣናት ከመባረር ነጻ የሚሆን ህገወጥ ስደተኛ እንደሚኖር አላመላከቱም። የሀገሪቱ የሰራተኛና ግብርና ሚኒስቴር መስሪያ ቤቶች መረጃ እንደሚያመለክቱት አሜሪካ ውስጥ በእርሻ ስራ ከተሰማሩ ወደ ሁለት ሚሊየን የሚጠጉ ሰራተኞች ውስጥ ግማሽ ያክሉ የመን ህጋዊ መኖሪያ ፍቃድ የላቸውም። የወተትና የስጋ ማሸጋ ፋብሪካዎችም አብዛኞቹ ሰራተኞቻቸው ህገወጥ ስደተኞች ናቸው። ሪፐብሊካኑ ተመራጭ ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሀውስ ለመመለስ ባደረጉት ዘመቻ በህገወጥ መንገድ ወደ አሜሪካ የገቡ በሚሊየን የሚቆጠሩ ስደተኞችን ወደ ሀገራቸው መልሱ ቃል ገብተዋል። ተቺዎች በበኩላቸው ውሳኔው ቤተሰቦችን ሊለያይና የአሜሪካ ንግድ ተቋማትን እንደሚያናጋ በመግለጽ ተግባር ላይ ለመዋል እንደሚፈትን አመልክተዋል። ሆማን በቅድሚያ ወንጀለኞችና ከሀገር እንዲወጡ የፍርድ ቤት ትዕዛዝ የተጣለባቸው እንደሚባረሩ ገልጸው ማንኛውም በህገወጥ መንገድ ወደ አሜሪካ የገባ ስደተኛ ግን ከመባረር ውሳኔው ውጪ እንደማይሆን ተናግረዋል። ትራምፕ በመጀመሪያው የስልጣን ዘመናቸው በምግብ ዘርፉ ላይ የሚሰሩ ሰራተኞችን እንደማያባረሩ ቃል ገብተው የነበረ ቢሆንም አስተዳደራቸው በሚሲሲፒ ውስጥ የሚገኙ የዶሮ እርባታ ፋብሪካዎችንና በኔብራስካ ውስጥ የሚገኙ የምግብ ማምረቻዎች ውስጥ ድንገተኛ ፍተሻ በማድረግ ህገወጥ ሰራተኞችን በጅምላ አስሯል። በመጨረሻም የዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ ሶስት ዓመት የሚጠጋ ጊዜ ባስቆጠረው የሩሲያና ዩክሬን ጦርነት እያሻቀበ የሄደው የተለያዩ የጦር መሳሪያዎች አጠቃቀም በከፍተኛ ሁኔታ አሳስቧቸዋል ሲሉ የብሔራዊ ደህንነት አማካሪያቸው እንዲሆኑ የተመረጡት ማይክል ዋልዝ ተናገሩ። ፍሎሪዳን ወክለው በምክር ቤት ውስጥ የሚያገለግሉት ዋልዝ ፎክስ ኒውስ ከተሰኘው የቴሌቪዥን ጣቢያ ጋር እሁድ ዕለት ባደረጉት ቃለ ምልልስ የተሰናባቹ ፕሬዚዳንት ጆ ባይደን አስተዳደር ሩሲያ በምድር ጦር የምታደርገውን ግስጋሴ ለማስቆም ዩክሬን ጸረ ሰው ፈንጆችን እንድትጠቀም መፍቀዳቸው በምስራቅ ዩክሬን የሚካሄደውን ጦርነት በአንደኛው የዓለም ጦርነት ወደ ነበረው የጦር ስልት ቀይሮታል ብለዋል። ውሳኔው ከፍተኛ የሰው ፍጅት የሚያስከትል መሆኑንም አመልክተዋል። የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስቲን ዋና ውጊያ በሚካሄድበት ምስራቃዊ የዩክሬን ክፍል ያለው ሁኔታ ተለዋዋጭ መሆኑን ጠቅሰው አሜሪካ ሰው አልባ ፈንጂዎችን ለዩክሬን እንደምትልክ ያስታወቁት ባለፈው ሳምንት ነበር። ዩክሬን ዋሽንግተን ስር ሰር የሆኑ ሚሳይሎችን ወደ ሩሲያ እንድትተኩስ መፍቀዳቸውን ተከትሎ የሩሲያ ፕሬዝዳንት ቭላዲሚር ፑቲን አዲስ የሙከራ ሮኬት ወደ ዩክሬን አስወንጭፈዋል። ዋልዝ በቃለ ምልልሳቸው ዋናውና አሳሳቢው ጥያቄ እንደ ማስፈራሪያ በመሆን ወንጀልን የሚያስቀሩ እርምጃዎችን እንዴት መመለስ እንችላለን? እንዴት ሰላም እናመጣለን? የሚሉት ናቸው ብለዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ አስማማው ልመልሳችሁ። ስመኝሽን ለዓለም ዜናዎች በጣም አመሰግናለሁ። አድማጮቻችንና ተመልካቾቻችን እየተካተላችሁ የምትገኙት የሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። የስኳር በሽታ በተለይ ታይፕ ቱ ዳያቤቲስ በተለይ በመጀመሪያዎቹ አካባቢ መቀልበስ ይቻላል። ምክንያቱን ማወቅ በጣም መሰረታዊ ነው እና ጥያቄው ዳያቤቲስን ማዳን ይቻላል ወይ? ከሆነ አዎም አይም ነው እሱ። ምክንያቱም በተለይ ታይፕ ቱ ዳያቤቲስ ገና በትኩሱ መቀልበስ ይቻላል። የሰማችኋቸው የውስጥ ደዌና የኢንዶክሪኖሎጂ ልዩ ሕክምና ባለሙያው ዶክተር አቤል ተካ ናቸው። የስኳር በሽታ በእርግጥ ምንድን ነው? ጨርሶ ውስጥ ይድናል በሚል የምሽቱ ሐኪሞ የጠይቁ ትኩረት ላደረገበት ዝግጅት በሁለተኛው አጋማሽ ተመልሰው የሚመጡ ነው የሚሆነው አድማጮቻችንና ተመልካቾቻችን። እያስተናገድኳቸው ያለው ታስማማ የኖ ነኝ። በምሽቱ በዌብና በማኅበራዊ ድረገጽ ፕሮፌሰራችን አባየ ገበያውን ማብራናለች። የዕለቱ የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብ ሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አቲቪ አማሪክ ላይ በቀጣይ እየተካተላችሁን እስከ ምሽቱ አራሳ ድረስ ከእኛ ጋር ቆይታ እንድታደርጉ እንጋብዛለን። አሁን ቀጥታ የምናልፈው ወደ ምሽቱ አበየርስ ነው። በጀልባ መገልበጥ አደጋ ከ20 በላይ ፍልሰተኞች ማዳጋስካር የባህር ዳርቻ ላይ ሞቱ። ፍልሰተኞችን የያዙ ሁለት ጀልባዎች በማዳጋስካር ባህር ዳርቻ ተገልብጠው 24 ፍልሰተኞች ሕይወታቸው ማለፉን የሶማሊያ ማስታወቂያ ሚኒስትር ዳዊድ አዌይስ አስታውቀዋል። ከሟቾቹ አብዛኞቹ ሶማሊያዊ መሆናቸው ተገልጿል። በአሩፍ ማሩፍ የጠናቀረውን ዘገባ ኤደን ገረመው እንደሚከተለው የሶማሊያ ባለስልጣናት አብዛኞቹ ሶማሊያውያን የሆኑና ቢያንስ ሀያ አራት ፍልሰተኞችን የጫኑ ጀልባዎች በማዳጋስካር የባህር ዳርቻ ተገልብጠው መሞታቸውን ተናገሩ። ወደ ሰባ የሚጠጉ ፍልሰተኞቹ በሁለት ጀልባዎች ተጭነው እየተጓዙ የነበረ ሲሆን ከእነዚህ ውስጥ አርባ ስድስቱ በሕይወት መትረፋቸውን ባለስልጣናቱ ተናግረዋል። የሶማሊያ ውጭ ጉዳይ ሚኒስትር አህመድ ሙአሊም ፊቂ ለመንግስት መገናኛ ብዙኃን እንደተናገሩት የማዳጋስካር ባለስልጣናት በማዳጋስካር ደሴት ላይ ስለደረሰው አሳዛኝ ክስተት እንደ ኤሮፓውያን አቆጣጠር ቅዳሜ ዕለት ህዳር 23 ቀን እንዳስታወቋቸው ተናግሯል። ፊቂ ሲናገሩ አንደኛዋ ጀልባ 38 ሰዎችን የጫነች ስትሆን ከእነዚህ ውስጥ አብዛኞቹም ሶማሊያውያን ነበሩ ብለዋል። አያይዞም ሁለተኛውም ጀልባ 32 ሰዎችን የጫነች ሲሆን ከእነዚህ ውስጥ አብዛኞቹም ሶማሊያውያን እንደሚሆኑ እምነት አለ ብለዋል። ፊቂ ከመጀመሪያዋ ጀልባ 15 ሰዎች ህይወታቸው ሲያልፍ ከሁለተኛዋ ጀልባ ደግሞ ዘጠኝ ሰዎች ሞተዋል ብለዋል። ሁሉም ሶማሌዎች አይደሉም፣ ምናልባትም ኢትዮጵያውያን ከእነሱ መካከል ሊኖሩ ይችላሉ የሚል ጥርጣሬም አለ ሲሉም ግምታቸውን አስቀምጠዋል። ፊቂ ዛሬ ሰኞ በአዲስ አበባ የሶማሊያ አምባሳደርና የመንግስት አቃቤ ህግ ቢሮ ወደ ማዳጋስካር እንደሚላኩም አስታውቀዋል። ባለስልጣናቱ ወደ ማዳጋስካር በመሄድ ሁኔታውን እንደሚመረምሩና እንደሚፈትሹ ነው የገለጹት። የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ክፍል ዓለም አቀፉን የፍልሰተኞች ተቋም አይኦኤም የምስራቅ የአፍሪካ ቀንድና የደቡባዊ አፍሪካ ቢሮው ያነጋገረ ሲሆን ቢሮ ስለ ክስተቱ መረዳቱን ገልጾ በጉዳዩ ላይ ከሶማሊያ መንግስት ጋር እየተባበረ መሆኑን አስታውቋል። የአለም አቀፉ የፍልሰተኞች ተቋም አይኦኤም የምስራቅ የአፍሪካ ቀንድና የደቡባዊ አፍሪካ ቢሮ ቀጠናዊ ዳይሬክተር ፍራንስ ሰለስትን በአሁን ሰአት ሁኔታው ግልጽ አይደለም ያሉ ሲሆን የማላጋሲ ባለስልጣናት ነገሮችን ለመለየት እየጣሩ ነው ብለዋል። በሕይወት የተረፉት ሰዎች እንደሚናገሩት በአውሮፓውያኑ ኅዳር ሁለት ሁለት ጀልባዎች ከሶማሊያ የባሕር ዳርቻ ወደ ማዳጋስካር አቀኑ። የመጨረሻ መዳረሻቸው ማዩቴ የተሰኘችው የፈረንሳይ ደሴት ናት ብለን እናምናለን። በአንዳንድ እክሎች ምክንያት የባሕሩ አቅጣጫ ጠፍቶባቸዋል። ከዚያ በኋላ ጀልባቸው በማዳጋስካር የባህር ዳርቻ ላይ ወድቋል። ነገር ግን አደጋው ቀድሞም ባህር ዳርቻው ላይ ሳይደርሱ ተፈጥሯል። አንዳንድ የተረፉትን ሰዎች ካነጋገሩ ባልደረቦች ያገኘውት ይህንን ነው። የመጀመሪያው ጀልባ ላይ ሁለት ሰዎች በሚያሳዝን ሁኔታ በመሞታቸው ከጀልባው ወደ ባህሩ ሊጠሏቸው ተገደዋል። ከዚያም ሌላኛው ሁለተኛው ጀልባ አስር ሰዎችን ያሳተፈ ተመሳሳይ ነገር ተከሰተበት። ማዳጋስካር ሲደርሱ አርባ ስምንት ሰዎች ነበሩ በሕይወት የተረፉት። የማላጋሲ ባለስልጣናት ይፋዊ መረጃዎችን መስጠት የሚመርጡት በአየርና በድንበር ፖሊስ እየተካሄደ ያለው ምርመራ ከተጠናቀቀ በኋላ መሆኑንም ገልጸዋል። ፍራንስ አክለውም አሁን ላይ ይፋ የተደረጉት አህዞች ፈረንሳይኛም ሆነ እንግሊዝኛ በማይናገሩ ፍልሰተኞች በሰጡት መረጃ ላይ ተመርኩዞ ነው ብለዋል። ከፍልሰተኞቹ ጋር ለመነጋገርም አስተርጓሚ አስፈላጊ እንደነበረ ጠቅሰዋል። ፍራንስ የጀልባዎቹን መገልበጥ አልተቀበሉትም። እንደሳቸው አባባል ነዳጅ የጨረሱትን ጀልባዎች ክብደት በመቀነስ ጀልባውን በእጅ ለመቅዘፍ በሚል የጀልባውን ሞተር አውጥተው መጣላቸውን ገልጸዋል። በኋላ ላይ በድካም የተነሳ ጀልባዎቹ በንፋስ ራሳቸውን እንዲቀዝፉ መተዋቸውን ይገልጻሉ። በሕይወት የተረፉት ሰዎች በረሃብ ነው የሞቱት፣ በምግብና በውሃ እጦት ሕይወታቸው አልፈዋል ነው የሚሉት። አንዳንዶቹ አስክሬናቸው መበስበስ ጀምረዋል። ስለዚህም ምንም አማራጭ አልነበራቸውም። ማለት ያደረጉትን ነገር ከማድረግ ውጭ ሌላ አማራጭ አልነበራቸውም። ምክንያቱም እንደዚህ ባለ ጠባብ ቦታ ላይ ከሆናችሁና በድኖቹም መበስበስ ከጀመሩ በሕይወት ያሉትን አደጋ ላይ ይጥላል። እናም ከጀልባው ሊጥሏቸው ወስነዋል። ነገር ግን ይህንን በሚያደርጉበት ጊዜ አንዳንዶቹ ራሳቸው ከረሃብና ከጥም የተነሳ አልቀዋል። ፍራንስ ጀልባዋ በመጨረሻ በማዳጋስከር ሰሜናዊ ምዕራብ ዳርቻ ላይ ተሰብራ ተጨማሪ ሰዎች ሞተዋል አሊያም ጠፍተዋል ብለዋል። ከአሜሪካ ድምጽ ባህሩን ማሩፍ ላይ የተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችንና ተመልካቾቻችን ቀደም ሲል የምሽቱን አብይ ርዕስ ነበርስ፣ አስተካክሎ የነበረው የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያው ቅንብራችን ወደ ትግራይ ይወስደናል። የህወሓት አመራሮች በውስጣቸው ያለውን በመፍታት ያዋጣል የሚሉትን መንገድ የማያቀርቡ ከሆነ ብልጽግና የክልሉን አስተዳደር ራሱ ሊይዘው እንደሚችል ማሳሰቢያ መስጠቱን የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ተናገሩም ትናንት እሁድ ለክልሉ ብዙሃን መገናኛ በሰጡት መግለጫ በክልሉ ባለፉት ሶስት ወራት ተኩል ከ28 ኩንታል በላይ ወርቅ ወደ ፌዴራል መንግስት ገቢ መሆኑን የገለጹት አቶ ጌታቸው የክልሉ መንግስት በዚህ ውስጥ ያገኘው ገበያ የለም ብለዋል። ሙልጌታ ጽብሀ ተጨማሪ አለው። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ትናንት እሁድ ህዳር 15 ቀን 2017 ዓ ም ለክልሉ ብዙሃን መገናኛ በሰጡት መግለጫ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የክልሉ ጊዜያዊ አስተዳደር ስራውን እንዳያከናውን ከማድረግ በተጨማሪ የወረዳ ምክር ቤቶች በመጠቀም በመንግስት የተመደቡ አስተዳዳሪዎች እንዲነሱ እያደረገ ነው። ይህ መፈንቅለ መንግሥት ነው ሲሉ ወንጅለዋል። በዚህም የተነሳ በትግራይ ክልል ያለው ፖለቲካዊ ሁኔታ ከመጥፎ ወደ የባሰ አሳሳቢ ደረጃ እየደረሰ ነው ያሉት አቶ ጌታቸው በዶክተር ደብረጽዮን የሚመራው የህወሀት ቡድን ከሶስት ጊዜ በላይ ወደ ፌዴራል መንግስት በመመላለስ ስልጣን ለመቀበል ጥያቄ አቅርበዋል ሲሉ ወንጅለዋል። ህወሀት በአመራሮቹ መካከል ያለውን ልዩነት በመፍታት ችግሩን እንዲፈታ የፌዴራል መንግስቱ ጥሪ እያቀረበ ነው ሲሉም አክለው ገልጸዋል። ኣብዚ ሕጂ ሰዓት ፌደራል መንግስቲ እንተኾነ ህወሀት ኣብ መንጎ ኹም ዘሎ በአሁኑ ጊዜ የፌዴራል መንግስት ህወሀትን በመካከላችሁ ያለውን ልዩነት በግልጽ በማስቀመጥ ወደ አንድነት መጥታችሁ የሚያዋጣ የምትሉትን መንገድ አቅርቡልኝ ብሏል። ካልቻላችሁ ብልጽግና ይወስደዋል። በፕሪቶሪያው ስምምነት ህወሀት ብቻውን የሚል እኮ የለም። ሁለቱም መንግስት ይመሰርታሉ ነው የሚለው። ስለዚህ አሁን ህወሀት ካልቻለ ብልጽግና ይይዘዋል ትባላላችሁ ነው የተባሉት። አቶ ጌታቸው በዚሁ መግለጫቸው በሳቸው የሚመራው የህወሀት ቡድን ህወሀትን ማዳንና በአመራሮቹ ልዩነት ዙሪያ ተቀራርቦ ለመነጋገር ዝግጁ ነው ብለዋል። በዚሁ ጉዳይ ከሌላኛው የህወሀት ቡድን ምላሽ ለማግኘት ያደረግነው ጥረት አልተሳካም። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሀት አቶ ጌታቸው ረዳን ጨምሮ 13 የጊዜያዊ አስተዳደር አመራሮች ከኃላፊነት እንደተነሱ መስከረም 27 ቀን 2017 ዓም ባወጣው መግለጫ አስታውቆ ነበር። የነ ዶክተር ደብረጽዮን ቡድን ህወሀት ወክለው በትግራይ ጊዜያዊ አስተዳደር ያሉና አወዛጋ ቢው ጉባኤ የተቃወሙ ባለስልጣናት ከኃላፊነታቸው እንዲወርዱ መወሰኑን ይታወሳል። በወቅቱ የወጣውና ጊዜያዊ አስተዳደሩን የወቀሰው መግለጫ አክሎ ጊዜያዊ አስተዳደሩ የፕሪቶሪያው ስምምነት እንዲያስፈጽም የመልሶ ግንባታ ስራዎች ማስጀመርና ለቀጣይ ምርጫ ምቹ ሁኔታ መፍጠር ሲገባው በአንጻሩ በብሔራዊ ክህደት እየሰራ ነው ሲል ክስ አሰምቶ ነበር። በመግለጫው ላይ የፖለቲካ እጥበት ሲል በጠራው አዲስ የፖለቲካ ስርዓት በመዘርጋትና የቀደሙትን አስወጥቶ በአዲስ የመተካት አይነት አካሄድ ጊዜያዊ አስተዳደሩ ላይ ወቀሳ ማሰማቱ ይታወሳል። ይህ በእንዲህ እንዳለ አቶ ጌታቸው ረዳ በትላንቱ መግለጫቸው ባለፉት ሶስት ወራት ተኩል ጊዜ ውስጥ በክልሉ የተገኘው ከ28 ኩንታል በላይ ወርቅ ብሔራዊ ባንክ መግባቱን ገልጸው ነገር ግን ወደ ክልሉ መንግስት ምንም የገባ ገንዘብ እንደሌለ ተናግረዋል። መሬት እና ተፈግረ መሬት እየቆፈረ ተራሮች ሁሉ እየፈረሱ በወርቅ ማውጣት የተሰማራ ሰው በጣም ብዙ ነው። ሲቪል ይሁን የጸጥታ አባላት አሉ። በዛሬው ዕለት የደረሰኝ ሪፖርት ባለፉት ሶስት ወራት ከሁለት ሳምንት ጊዜ ውስጥ 28 ኩንታል ወርቅ ወደ ፌዴራል መንግስት ገቢ ሆኗል። ይህ በኮንትሮባንድ የሚወጣውን አይጨምርም። ከዚህ የወርቅ ገቢ የክልሉ መንግስት አንዲትም ሳንቲም አላገኘም። የክልሉ ጊዜ አስተዳደር ፕሬዚደንት ጌታቸው ረዳ በመግለጫቸው አቃቢያነ ሕግና ዳኞች የሚያስፈራሩ በህገ ወጥ የማዕድንና የሰው ዝውውር የሚጠረጠሩ ሰዎች እንዳሉ ገልጸዋል። ወርቅ ለማውጣት ጥቅም ላይ በሚውሉ ኬሚካሎች ምክንያት በተፈጥሮ ሀብት ላይ ጉዳት እየደረሰ መሆኑን አቶ ጌታቸው ገልጸዋል። ህገወጥ ብለው በጠሩት ሂደት የሚሳተፉ ሰዎች ላይ ተጠያቂነት ለማስፈን ከጸጥታ አካላትና የፍትህ መዋቅር ጋር በመቀናጀት ይሰራል ሲሉም አክለዋል። አድማጮች በክልሉ ያለው የወርቅ ጉ ጉዳይ በተመለከተ የአሜሪካ ድምፅ ያሰናዳው ሰፋ ያለ ዘገባ በቅርቡ ይዘን እንመለሳለን። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም የትንታኔው መጽሔታችን ቀጥሏል። ወደ ቀጣዩ ዘገባ አልፋለሁ። መስከረም አበራ የአንድ ዓመት ከአራት ወር እስር ተፈረደባት። ዛሬ ከሰዓት በኋላ በዝግ የዋለው ችሎት በመስከረም አበራ ላይ የአንድ ዓመት ከአራት ወር እስር መፍረዱን ጠበቋል አሜሪካ ድምፅ ገልጸዋል። በኮምፒውተር ተጠቅማ በሕብረተሰብ መካከል አመፅ ሁከትና ግጭት ለማነሳሳት ሞክራለች በሚል ጥፋተኛ በተባለባቸው ሁለት ወንጀሎች ነው የተፈረደባት። ኬኔዲ አባተ ተጨማሪ ያለው የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ከባድ ወንጀሎች ችሎት ዛሬ ህዳር 16 ቀን 2017 ዓ ም በዋለው ችሎት ኢትዮ ንቃት የተሰኘ የዩቲዩብ ብዙሀን መገናኛ መስራችና ባለቤት መስከረም አበራ ላይ የአንድ ዓመት ከአራት ወር እስራት ፈርዶባታል። መስከረም ኮምፒውተርን በመጠቀም በሕብረተሰብ መካከል አመፅ፣ ሁከትና ግጭት ለማነሳሳት ሞክራለች በሚል ጥፋተኛ በተባለችባቸው ሁለት ወንጀሎች ቅጣቱ እንደተበየነባት ከጠበቆቹ አንዱ ሰለሞን ገዛኸኝ ተናግረዋል። ጋዜጠኛ መስከረም አበራን በተመለከተ ያው ሁለት ክሶች የቀረቡባት እንደሆነ ይታወቃል። አንደኛው ክስ ለብቻዋ በኮምፒውተር ፌደራሉ ከፍተኛ ፍርድ ቤት ልዩ ልዩ ወንጀል ችሎት ነው። ሌላው ያው በሽብር በሽብር ወንጀል ችሎት ነው። በዛሬው በዚህ ለብቻ በተከሰሰችበት ፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ ልዩ ልዩ ወንጀል ችሎት ነው ሲታይ የነበረው አመቱን ሙሉ። በመጨረሻ ያው ክርክሩን ፍርድ ቤቱ ከሰማ በኋላ ለብይን ቀጥሮት የቅጣት ማቅለያ እንዳላት ፍርድ ቤት ጠየቀ። የቅጣት ማቅለያ የለኝም አላቀርብም፣ ባለችው መሰረት ቀጥታ ለብይን ነበር የተቀጠረው። በአራተኛውን ውሳኔው የተነበው ለሶስት ጊዜ ያህል ያው ዳኛም አልተገኘውም። በዛሬው ቀን የቅጣት ውሳኔ አስተላልፏል። ቅጣቱም የአንድ አመት ከአራት ወር እስራት የፍርድ ውሳኔ አስተላልፏል። ችሎቱ በመስከረም አበራ ላይ የቅጣት ውሳኔ ያሳለፈው በአራተኛ ቀጠሮ ሲሆን የዛሬውን ጨምሮ በሁሉም ቀጠሮች ላይ መስከረም እንዳልተገኘች ጠበቃዋ ገልጸዋል። የፖለቲካ ትንታኔዎችን በመስጠት የምትታወቀው መስከረም አበራ መልእክት ለጀኔራል አበባው ታደሰ ና አማራ ክልል ምን እየተደረገ ነው በሚል ርዕስ በ2014 ሚያዚያ ወር ላይ በቀናት ልዩነት ኢትዮ ንቃት በተባለው የዩቲዩብ መገናኛ ብዙኃን ባስተላለፈችው ሁለት ፕሮግራሞች የኮምፒውተር ወንጀል አዋጅን ጥሳለች በሚል ጥቅምት 22 ነበር የጥፋተኝነት ውሳኔ የተላለፈባት። በወቅቱ የቅጣት ማቅለያ አስተያየት እንድታቀርብ በችሎቱ ተጠይቃ እንደማታቀርብ ገልጻለች። ለዚህም ምክንያቷ የቀረበባት ክስ ሀሳብን በነፃነት የመግለጽ መብትን የሚጋፋ በመሆኑና በክሱ ስለማታምንበት እንዲሁም ያቀረብኩት የክስ መከላከያ በአግባቡ አልታየልኝም በሚል መሆኑን ከጠበቆቿ አንዱ የሆኑት ሰለሞን ገዛኸኝ ተናግረዋል። ችሎቱ በበኩሉ ያቀረበችውን መከላከያ መመልከቱን አስረድቷል። በአማራ ክልል ካለው የጸጥታ መደፍረስ ጋር በተገናኘ በነ ዶክተር ወንዶሰን አሰፋ መዝገብ ስር ደግሞ ከሌሎች 51 ተከሳሾች ጋራ የሽብር ክስ የተመሰረተባት መስከረም በቁጥጥር ስር ከዋለች ከአንድ ዓመት ከስድስት ወር በላይ ሆኗታል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ቀጣዩ የትንታኔ መጽሔታችን ቅንብር ደግሞ ወደ አሜሪካ ይመልሰንና ለትራምፕ የንግድ ጦርነት ተጽዕኖ ዓለም ዝግጅት ላይ ነው ወይ የሚለውን ዘገባ ያስመለክተናል። ተመራጩ ፕሬዚዳንት ዶናልድ ትራምፕ በተለይም በቻይና ላይ ከፍተኛ ታሪፍ ለመጣል በመዛታቸው ምክንያት በመላው ዓለም የሚገኙ አገራት የኢኮኖሚ አለመረጋጋት ስጋት ሊኖር ይችላል በሚል ዝግጅት ላይ ናቸው። መንግስታትና የንግድ ድርጅቶች ለሁኔታው በምን መልኩ ምላሽ እንደሚሰጡ ግራ የተጋቡ ይመስላል። የቪዮ ቢልጋሎ ከሶል ደቡብ ኮሪያ የላከውን ዘገባ እንግዶ ወልዴ እንደሚከተል ያቀርበዋል። ዶናልድ ትራምፕ በመጀመሪያዊ ስልጣን ዘመናቸው በቻይና ላይ ከፍተኛ ታሪፍ መጣላቸው የዓለም ኢኮኖሚን አናግቶ ነበር። አሁን ለሁለተኛ ጊዜ ወደ ስልጣን ለመመለስ በሚዘጋጁበት በዚህ ወቅት የበለጠ ታሪፍ እንደሚጭኑ አስታውቀዋል። ወደ አሜሪካ በሚገቡ ሸቀጦች ላይ የአስር ከመቶ እንዲሁም ከቻይና በሚገቡ ሸቀጦች ላይ ደግሞ ስልሳ ከመቶ ታሪፍ እንደሚጥሉ አስታውቀዋል። ቻይና በትራምፕ የታሪፍ ዛቻ ላይ በቀጥታ አስተያየት ባትሰጥም ተጨማሪ የንግድ ውጥረት እንዳይከሰት ግን አስጠንቅቃለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ማኦ ኒንግ በመላምት ለሚቀርቡ ጥያቄዎች መልስ አንሰጥም። በድጋሚ መግለጽ የምፈልገው ግን በንግድ ጦርነት ውስጥ አሸናፊ የለም። ዓለምም ከዚህ አያተርፍም። ትረምፕ ትራምፕ ሊጥሉ የሚያስቡት ማንኛውም ታሪፍ በውጭ ንግድ ላይ ጥገኛ የሆኑ ሀገራትን በተለይ ሊጎዳ ይችላል። በተቃራኒው በቻይናና በአሜሪካ መካከል የተራዘመ የንግድ ጦርነት መኖር ለአንዳንድ ሀገራት መልካም አጋጣሚን ሊፈጥር ይችላል። ታሪፍን ለማስወገድ ሲሉ ኩባንያዎች ማምረቻቸውን ከቻይና ውጭ ማድረጋቸው በርካታ አገራትን ጠቅመዋል። የታይላንድ የንግድ ሚኒስትር የሆኑት ፒቻይ ናሪፓታን በቅርቡ ለቪኦኤ እንዳስታወቁት ቻይናን ለቀው ወደ ታይላንድ የሚገቡ ፋብሪካዎች ቁጥር በመጨመር ላይ ነው። ይህን ጊዜ እናልፈዋለን። ይህ ችግር ለታይላንድ ጠቃሚ እንደሆነ አድርጌ ነው የምመለከተው። ለሁሉም አገራት የኢንቨስትመንት መዳረሻ መሆን እንደምንችል አምናለሁ። ይህ ግን አደጋም አለው። ማምረቻዎች ከቻይና በመውጣታቸው ምክንያት የተጠቀሙ ሀገራት ሸቀጡን ወደ ውጭ ለመላክ በሚያደርጉት ጥረት በአሜሪካ ላይ ጥገኛ ሊሆኑ ተገደዋል። ትረምፕ በሚጥሉት ታሪፍ ላይ ወይም በተዘዋዋሪ ከቻይና በሚገቡ ምርቶች ላይ በሚጣለው እገዳ ተጎጂዎች ሊሆኑ ይችላሉ። ስጋቱ ያለው የአሜሪካ ከፍተኛ የንግድ ሸሪኮች ላይ ብቻ አይደለም ከአሜሪካ ጋር ያላት ንግድ ውስን በሆነው አፍሪካም ላይ የሚጣለው ከፍተኛ ታሪፍ የአሜሪካንን ገበያ ለማግኘት በሚደረገው ጥረት ላይ ከፍተኛ ጫና የሚፈጥር ነው መልቪን ፉት ኮንስቲትዌንሲ ፎር አፍሪካ የተሰኘው ተቋም መስራች ናቸው የፋብሪካና የአትክልት ምርቶችን ወደ አሜሪካ ለመላክ አስቸጋሪ ይሆናል። እናም ታሪፍ የሚጨምር ከሆነ አሜሪካ ከአፍሪካ ጋር የሚኖራትን ንግድ በተመለከተ ተስፋ አይታየኝም። አብዛኛው ስጋት የሚመነጨው ትረምፕ ተገማች ባለመሆናቸው ነው። ተንታኙ ጃያንት ሜኖን እንደሚሉት በመጀመሪያው የሥልጣን ዘመናቸው የንግድ ስምምነቶች ላይ ከመድረሳቸው በፊት ታሪፍን እንደ መደራደሪያ መሳሪያ ሲጠቀሙበት ተስተውሏል። Trump is um, ትራምፕ የአገር ውስጥ ኢኮኖሚን ከውጭ ተጽዕኖ የሚጠብቁ ናቸው አይደለም፣ የንግድ ድርድር የሚያውቁ አድርገው ነው ስለ ራሳቸው የሚናገሩት። እናም እሳቸው ሚና የሚጫወቱበት ነፃ የንግድ ስምምነት ይመርጣሉ። በትረምፕ ኢላማ የተደረጉት ሀገራት በአጸፋው ታሪፍ ከመጣልና የራሳቸውንም ሆነ የዓለምን ኢኮኖሚ ከማናጋት ይልቅ አዲስ የንግድ ስምምነት ለማድረግ እንደሚጥሩ ጃያንት ሜኖን ይናገራሉ። ትረምፕ የሚያቀርቡት ሁሉም ሐሳብ የአሜሪካንን ኢኮኖሚ ከውጭ ተጽዕኖ የሚጠብቅ አይደለም። በባይደን አስተዳደር የተጀመረውን በአሜሪካ ለሚፈበረኩና በኤሌክትሪክ ኃይል ለሚሰሩ መኪናዎች የሚሰጠው ድጎማ እንዲቆም ትረምፕ ሐሳብ አቅርበዋል። በድጋሚ ጃያንት ሜኖን He's already called them, you know, silly uh, in a podcast that ከጆ ሮጋን ጋር ባደረጉት ፖድካስት ድጎማውን የጅል ስራ ሲሉ ጠርተውታል። በኤሌክትሪክ ኃይል ለሚሰሩ መኪናዎች የሚሰጠውን ድጎማ ያስቆማሉ። ይህ በዓለም ኢኮኖሚ ላይ የሚፈጥረው ችግር ይኖራል። ተገማች ያልሆኑት ዶናልድ ትራምፕ ወደ ስልጣን ሲመለሱ ለሚመጣው አደጋም ሆነ መልካም አጋጣሚ ዓለም እንዴት ምላሽ እንደምትሰጥ መላ በመሻት ላይ ናት። ቢል ጋሎ ከሶውል ደቡብ አፍሪካ ለላከው ዘገባ እንግዶልነኝ ዋሽንግተን ዲሲ። አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የዛሬ ሰኞ ሕዳር 16 2017 ዓ ም የአሜሪካ ድምፅ የምሽቱን ዝግጅታችን ነው። እያስተናገድኳችሁ ያለሁት አስማማ አየነው ነኝ። በስቱዲዮ ቅንብሮ ደግሞ ንጉሱ ታምሬ፣ እንዲሁም የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። አሁን በኢትዮጵያ ሰዓት አቆጣጠር 3 ሰዓት ከ30፣ በዚህ በዋሽንግተን ሰዓት አቆጣጠር ደግሞ ከቀኑ 7 ሰዓት ከ30 ሆኗል። ቀደም ሲል የምሽቱ ናቪየርስና የትንታኔ መጽሄት ወደ እናንተ አድርሰናል። አሁን ወደ ሁለተኛው አጋማሽ ቅንብሮቻችን እናልፋለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ሐኪሞን ይጠይቁ። ሳምንታዊ የሀኪሞ የጠይቁ ቅንብራችን በዛሬው ዝግጅቱ የስኳር በሽታ በእርግጥ ምንድን ነው ሲል ይጠይቃል። በልማድ አጠራር የስኳር በሽታ በመባል የሚታወቀው ይህ የህመም አይነት ሊያስከትል የሚችላቸው ውስብስብ የጤና ችግሮችን መከላከል ወይም ማስቀረት ይቻል ይሆን? ከቅርብ ጊዜያት ወዲህ እየተደረሰባቸው ያሉ ከበሽታው ጋር የተዛመቱ ሁኔታዎች ካሁን ቀደም ስለ ህመሙ ይታመኑ የነበሩ እውነታዎችን ጭምር በእጅጉ የቀየሩ መሆናቸው ይነገራል። ለመሆኑ ከስኳር በሽታ ጨርሶ ሊዳን ይችላል ለሚለው ጥያቄ መልሱ አዎም አይደለምም ነው የሚሉን የሙያዊ ትንታኔውን የሰጡን የውስጥ ደዌና የኢንዶክሪኖሎጂ ልዩ ህክምና ባለሙያው ዶክተር አቤል ተካ ናቸው። አሉላ ከበደ አነጋግሯቸዋል አነጋግሯቸኋል እንደሚከተለው ወደ እናንተ ይደርሳል። ዶክተር አቤል ለሐኪሞን የጠይቁ ፕሮግራማችን ሙያዊ ማብራሪያ ለመስጠት ሲቀርቡ የመጀመሪያው ነው። ይሁን እንጂ ደጋግሞ የሚነሱ ሙያውን የሚመለከቱ በርካታ ጥያቄዎች ባሉበት የሙያ ዘርፎ ወደፊትም እንዲሁ ብቅ እንደሚሉ ተስፋ አደርጋለሁ። በመገኘቱ አመሰግናለሁ። ይ አመሰግናለሁ ብዙ የምናውቀው ስለሚመስለን ነገር ግን የተዛቡ መረጃዎች ወይም ብዙ አለመረዳት የሚንጸባረቅበት አሁን አሁን ቁጥሩ የበዛ ሰው እየተጋለጠበት ወይም እየተጠቃበት ስለሚገኝ በዓለም ዙሪያ ቁጥራቸው ሀያ ሁለት ሚሊዮን የሚጠጋ ሰዎች በዩናይት ስቴትስ ደግሞ አንድ ነጥብ ሁለት ሚሊዮን ሰዎች በየዓመቱ ተጋልጠው የሚገኙበት የህመም አይነት ነው የምንነጋገረው የስኳር በሽታ በኢትዮጵያም ያለው ሁኔታ ለህመምና ለህልፈት ከሚዳረጉ በሽታ አይነቶች አንዱ መሆኑን ጥናቶች ይጠቁማሉ። ለመሆኑ ይሄ በልማድ የስኳር በሽታ የምንለው የህመም አይነት ምንድን ነው? በአጭሩ ስኳር በሽታ የሰውነታችን ስኳርን መጠቀም አለመቻል ነው። ስኳርን በአግባቡ መጠቀም አለመቻል። በደንብ ለመረዳት እያንዳንዱ የሰውነታችን ክፍል በተለይም ደግሞ የጡንቻ ሴሎች፣ የፋት ሴሎች እና የጉበት ሴሎች ስኳርን የመቀበል በኢንሱሊን ምክንያት ስኳርን የመቀበልና ከደሙ የማውጣት ሂደት ነው ያለው። በሰውነታችን የዛን ፌል ማድረግ ነው የስኳር በሽታ ማለት እንግዲህ። ምክንያቱ አንዳንዴ ኢንሱሊን ጨርሶ አለመኖር ሊሆን ይችላል፣ ከሰውነታችን ታይፕ ዋን የምንለው ማለት ነው። እሱ በብዛት በትንንሽ ልጆች ላይ ወይም ደግሞ በአዶለሰንት የምንላቸው በአዋቂና በልጅ መካከል ያለው ላይ የሚታይ ነው። ሆኖም የትኛውም እድሜ ላይ ሊታይ ይችላል። አርባም አካባቢ እናያለን። አሁን ደግሞ ዳያግኖሲሱ በደንብ እየጠራ ሲመጣ ከሀምሳም ከስልሳም ዓመት በላይ ያሉ ሰዎች ላይ እናየዋለን። ግን በብዛት በመጀመሪያ ከእድሜ አካባቢ ነው የሚታየው ታይፕ ቱ የምንለው እና ዋናው ትልቁ የስኳር በሽታ ኢንሱሊኑ በበቂ ሁኔታ አለመኖር ወይም ደግሞ አለመስራት ነው። ኢንሱሊን ሬዚስታንስ ዳያቤቲስን በደንብ ለመረዳት ኢንሱሊን ሬዚስታንስን መረዳት ያስፈልጋል። ኢንሱሊን ሬዚስታንስ ምንድን ነው? እያንዳንዱ ሴል ግሉኮስን ይቀበላል። ግሉኮስ ወደዛ ሴል እንዲገባ ኢንሱሊን በሮን መክፈት አለበት የዛ በር አለመከፈት ነው አለመቻል ነው ያ ነው እንግዲህ ታይፕ ቱ ዳያቤቲስ ተብሎ የሚጠራው ማለት ነው። እና ያ ብዙ ምክንያቶች አሉት። ይሄ አንዱ ትልቁ የዳያቤቲስ አይነት ነው። አንዳንዴ ደግሞ በእርግዝና ጊዜ ደምናየው ጀስቴሽናል ዳያቤቲስ የምንለው የዳያቤቲስ አይነት አለ። እነዚህ ናቸው እንግዲህ ዳያቤቲስ በጥቅል የምንለው ዳያቤቲስ ካልታከመና ካልተቆጣጠረ ነው በጣም አደጋ ያስከትላል። መልካም ዶክተር አቤል እንደሚታወቀው አብዛኛው የበሽታ አይነቶች በተለይ የሚያጠቁት የሰውነት ክፍል አለ። የወድቃ፣ የሳንባ፣ የኩላሊት፣ የልብ፣ ወይም የአእምሮ እንደምንለው አይነት። ለመሆኑ የስኳር በሽታ የትኛውን የሰውነት ክፍል በተለይ የሚያጠቃ የህመም አይነት ነው? መንስኤና መለያ ጠባዮችንም ጨምረው ቢያስረዱን። ምን አይነት የትኛውን የሰውነት ክፍል ነው ቢጎዳው የጠየቀኝ መሰረታዊ ጥያቄ። ከላይ ከአእምሮ ጀምሮ እስከ ግር ድረስ ያለ ሰውነትን ያካተት በሚችል መንገድ ብዙ አይነት ኮምፕሊኬሽኖች ያሉት በሽታ ነው። ቀደም ባለው ማብራሪያዎች ጨረፍ ያደረጉትን አንድ ነጥብ ገፋ አድርገን ምንመለከት ዘለቄታ ያላቸው ጉዳቶች፣ ይህ በሽታ የሚያስከትላቸው ውስብስብ ፈተናዎችስ ምንድን ናቸው? የስኳር በሽታ ማንንስ በተለይ ያጠቃለ የስኳር በሽታን ካለመቆጣጠር ጋር የተያያዘ ነው። በአብዛኛው ለረዥም ጊዜ የቆየ የስኳር በሽታ ብዙ አይነት ክሮኒክ ኮምፕሊኬሽን ነው የምንላቸው እዚ አይነት ምልክቶች ይኖሯታል። በብዛት የሚታወቁት ኮምፕሊኬሽኖች እና እኛም የምንከታተላቸው አስቀድመን ልንከላከላቸው የምንፈልጋቸው አይነት ኮምፕሊኬሽኖች አሉ። እነሱ ዋናዎቹን ለመጥቀስ ከአይን ጋር የተያያዘ ኮምፕሊኬሽን አለ። ኮመንሊ ምንድን ነው የምንለው ሬቲኖፓቲ ነው የምንለው። ሬቲኖፓቲ ማለት ሬቲና ላይ ካሉ አይን የደም ስሮች ጋር የተያያዘ ኮምፕሊኬሽን ነው። እይታን እስከ መጋረድ ሊያስከትል የሚችል ኮምፕሊኬሽን ነው። ይሄ አንዱና ትልቁ ኮምፕሊኬሽን ነው። ሁለተኛው ትልቁ ኮምፕሊኬሽን አሁን በጣም ሀገራችንም ላይ እዚህም ሀገር ቢሆን ትልቁ መሰረታዊ ኮምፕሊኬሽን የምንለው የኩላሊት አለመስራት ወይም መጎዳትን ነው። እስከ ስራ ማቆም ድረስ የሚደርስ ማለት ነው። ይሄ ሁለተኛው እና ሜጀር የምንለው የዳያቤቲስ ኮምፕሊኬሽን ነው። ሶስተኛውና ዋናው አብዛኛውን ሰው የምናጣበት ምክንያት ከዳያቤቲስ ጋር ሆነ ሌሎች ተዛማች እንደ ደም ብዛት እንደ ኮሌስትሮል ችግሮች ጋር የተዛመደም ቢሆን የልብ በሽታና ስትሮክ ከዳያቤቲስ ጋር አጥብቆ የተያያዘ ነው። ዳያቤቲስ አንደኛው ትልቁ ሪስክ ፋክተር ነው ለሀርት አታክ ና ለስትሮክ እንዲያውም ዋናውም ሊባል ይችላል። ከሀርት አታክ ስትሮክ፣ እይታን መጋረድ እንዳልኩት፣ የኩላሊት መድከም እና ኢንፌክሽኖችን መቆጣጠር አለመቻል። ሰውነታችን ትንንሽ ኢንፌክሽኖችን መቆጣጠር ይችላሉ። የራሱ የሆነ መንገድ አለው የሚቆጣጠርበት የዛ መድከም እዚህም እዛም ኢንፌክሽኖች መበርታት በቀላሉ ሊድሉ የሚችሉ ኢንፌክሽኖች አለመዳን ከትናንሽ የነርቭ ሴሎች ጋር የተያያዘ ጉዳት እስፔሻሊ በእግሮች እና በእጆች ጫፍ ላይ የሚታይ ከዛ ጋር ተያይዞ የሚመጡ ስሜትን ከማጣት እና ከኢንፌክሽን ጋር በመገናኘት የሚመጡ ጉዳቶች አምፑቴሽንን ጨምሮ ሊም ብሎስ የምንለው ማለት ነው እንዲቆረጥ ድረስ የሚው እንደዚህ አይነት ጉዳቶች ሊኖሩት ይችላሉ። ና በጣም ብዙ አይነት ነው ጉዳቱ። እነዚህን ጉዳቶች ግን መከላከል ይቻላል። እነኚህ ጉዳቶች ስር በሰደደ በሽታ ውስጥ ተከስተው የሚገኙ ነገር ግን ሊከላከሏቸው የሚቻሉ መሆናቸውን ነው ያስረዱት። እስኪ አሁን ደግሞ መከላከያና ሕክምናውን ወደሚመለከቱ ጭብጦች እንለፍ። የስኳር በሽታ ሙሉ በሙሉ ይዳናል ወይ? ሕክምናውስ ምንድን ነው? ይሄ በጣም ቆንጆ ጥያቄ ነው፣ ምክንያቱም ኢቮልቭ እያደረገ ያለ ጥያቄ ነው። እየተቀየረ እየተሻሻለ ያለ ማለት ነው። ድሮ የምናስበውና አሁን የምናስበው ፈጽሞ ይለያያል። የስኳር በሽታ በተለይ በመጀመሪያዎቹ አካባቢ መቀልበስ ይቻላል። ምክንያቱን ማወቅ ነው። አሁን መጀመሪያ ላይ ቅድም ስገልጽ ኢንሱሊን ሬዚስታንስን አንደርስታንድ ማድረግ በጣም መሰረታዊ ነው። በተለይ ለታይፕ ቱ ዳያቤቲስ። እንግዲህ አሁን እያወራን ያለ ነው ስለ ታይፕ ቱ ዳያቤቲስ ነው። ታይፕ ዋን ዳያቤቲስ የኢንሱሊን አለመኖር ነው። እሱ ደግሞ ህክምናው ኢንሱሊን መስጠት ነው። ከዛ ውጭ ህክምና የለውም። አንዳንድ ሙከራዎች አሉ፣ ሌላ አይነት ህክምና ለማድረግ ግን የተረጋጉ አይደሉም ገና ስለዚህ አይድንም፣ ታይፕ ዋን ዳያቤቲስ እስካሁን በምናውቀው። ታይፕ ቱ ዳያቤቲስ ግን ሊቀለበስ ይችላል፣ ምክንያቱም ኢንሱሊን ሬዚስታንስን መቀልበስ ከቻለን ሊቀለበስ ይችላል። በተለይ በመጀመሪያዎቹ አመታት። ዳያቤቲሱ ከጠነከረ በኋላ ረዥም ጊዜ ከወሰደ በኋላ ኢንሱሊን ሬዚስታንሱን በጣም የተጓተተ ከሆነ በኋላ ግን መቆጣጠር ይቻላል፣ ሰውነታችን ውስጥ ያለውን ግሉኮስ ማረጋጋት በመድኃኒቶች፣ ላይፍ ስታይል ቼንጅ የምንለው ህይወታችንን በመቀየር አበላላችንን በመቀየር የሰውነት እንቅስቃሴዎችን በመቀየር መቆጣጠር ይቻላል። እና ጥያቄው ዳያቤትስን ማዳን ይቻላል ወይ ከሆነ፣ አዎም አይም ነው መልሱ። ምክንያቱም በመጀመሪያው ገና በትኩሱ ማለት ነው መቀልበስ ይቻላል። መልካም፣ ይሄ ተስፋ የሚፈነጥቅ ዜና ጭምር ነው። ዶክተር አቤል ተካ የውስጥ ደዌና የኢንዶክሪኖሎጂ ልዩ ሐኪም ይበልጡን በሽታውን በመከላከል እና ከተከሰተም በኋላ በሽታው እንዳይባባስ እና ወደ ከፋ ሁኔታ እንዳያመራ ሊወሰዱ በሚችሉ እርምጃዎች ዙሪያ ለደረሱን ጥያቄዎች የሚሰጡን ምላሽ ጨምሮ በሌላ ፕሮግራም መልሰን እናገኘታለን። ለአሁኑ ለጊዜው አመሰግናለሁ፣ እግዜር ይስጥልኝ። ቀደም ሲል በስኳር በሽታ ምልል ላይ ያተኮረውን ሳምንታዊውን የሐኪሞን የጠይቁ ቅንብራችን ተካትለን የተመለስነው፣ አድማጮቻችንና ተመልካቾቻችን ከጤና ጋር የተያያዙ ጥያቄዎች ምላሽ እንዲያገኙ በባለሙያዎች ምላሽ እንዲሰጥባቸው የምትፈልጓቸውን በአሜሪካ ድምፅ የመልእክቶቻችሁን አስቀምጣችሁልን በዛ መሰረት እኛ ደግሞ እንግዶችን ጋብዘን ጥያቄዎችን አቅርበን ወደ እናንተ መልሰን የምናደርስ መሆኑን ከወዲሁ ለመጠቆም እወዳለሁኝ። ቀጥሎ ወደ እናንተ የምናደርሰው ደግሞ ሳምንታዊው የአፍሪካ ነክ ርዕሶች ነው። ሳምንታዊ የአፍሪካ ነክ ርዕሶች ቅንብራችን በዛሬው ሁለት ርዕሰ ጉዳዮች ወደ እናንተ ያደርሳል። የመጀመሪያው የተባበሩት መንግስታት ድርጅት በደቡብ ሱዳን ሁለት ሚሊዮን የሚደርሱ ህጻናትና አንድ ሚሊዮን ነፍሰ ጡር እና የሚያጠቡ እናቶች ለከፋ የምግብ እጦት እየተጋለጹ መሆኑን ገልጾ ዓለም አቀፉ ማህበረሰብን አስጠንቅቋል። ደካማ የንጹህ መጠጥ ውሃ አቅርቦት የንጹህ አጠባበቅና የበሽታ መስፋፋት ቀውሱን መባባሱንም ገልጿል። በሌላ በኩል የተባበሩት መንግስታት የአካባቢ ጥበቃ መርሃ ግብር በሞቃታማ አካባቢዎች የሚኖሩ ማህበረሰቦች በዓለም ሙቀት መጨመር ከሁሉም በላይ ተጎጆች መሆናቸው ይናገራል። ተደጋጋሚ ድርቅና የጎርፍ መጥለቅለቅ እንደ እርሻና የእንስሳት እርባታ ያለውን የኖረ መተዳደሪያቸውን የማይቻል አድርገውታል። በኬንያ ያሉ የአካባቢ ጥበቃ ባለሙያዎች ታዲያ እንደነዚህ ያሉ ማህበረሰቦች ተለዋዋጭ አየር ሁኔታን ለመቋቋም እንዲረዳቸው እንደ ንብ እርባታ የመሳሰሉ በአየር ንብረት ለውጥ የማይበገሩ አማራጭ መተዳደሪያዎችን እንዲያዳብሩ በመርዳር ላይ ናቸው ይላል። የአሜሪካ ድምፅ ዘጋቢዎች ከጁባና ከናይሮቢ ያደረሱን ዘገባዎች ደረጅ ደስታ አንድ ላይ እንደሚከተለው ለዛሬ የአፍሪካ ነክርሶች ወደ እናንተ ያደርሳቸዋል። የተቀናጀ የምግብ ደህንነት ዋስትናን አስመልክቶ የሚወጣው የቅርብ ጊዜ የደረጃ ምደባ ሪፖርት እንደሚያሳየው 12 ሚሊዮን ከሚቆጠረው የደቡብ ሱዳን ህዝብ ወደ 8 ሚሊዮን የሚጠጉ ሰዎች እንደ አውሮፓ አቆጣጠር በ2025 ዝቅተኛ የምግብ አቅርቦት በሚጀምርበት ወቅት ከፍተኛ የምግብ ዋስትና እጦት ይገጥማቸዋል። ሀገሪቱ ለአስርት ዓመታት በዘለቀው ጦርነትና የእርስ በርስ ግጭት እየተናጠች ትገኛለች ያለው ዩኒሴፍ ዓለም ከሁለት ሚሊየን ሚሊዮን በላይ ህጻናትና ከአንድ ሚሊየን በላይ ነፍሰ ጡር እንዲሁም የሚያጠቡ እናቶችን ከምግብ እጦት ለመታደግ መረባረብ አለባት ብለዋል። ሐሚዳ ላሴኮ በደቡብ ሱዳን የዩኒሴፍ ተወካይ፣ አስቸኳይ እርዳታ የሚያስፈልጋቸው ህጻናትና ነፍሰ ጡር እንዲሁም ጡት የሚያጠቡ ሴቶች በተጠበቀው መጠን ጨምረዋል። ይህ የሆነው አሁን ባለው ሁኔታ ብቻ ሳይሆን በቋሚነት የሚታየው በርካታ ክልሎችን እየጎዳ የሚገኘው የተመጣጠነ የምግብ እጥረት ጉዳይ ነው። በጎረቤት ሱዳን ያለውን ግጭት በመሸሽ ወደ ስምንት መቶ ሺህ የሚጠጉ ስደተኞችና ከስደት ተመ ምላሾች ቀድሞውንም ውስን የነበረውን ጥሪት እያሟጠቱት ሲሆን የደቡብ ሱዳን የምግብ ዋስትናን እያባባሱት ነው። ከጁባ በሰባ ኪሎ ሜትር ርቀት ላይ በምትገኘው ቦር የአምስት ልጆች እናት የሆነችው ኒያንቱር አዶር ሪያክ ህይወቷን እንደገና ለመጀመር ወደ ቤቷ ተመልሳለች። እንደ አውሮፓውያን አቆጣጠር በ2013 በግጭቱ ወቅት አካባቢያችንን ለቀን ስንወጣ ልጆቼ የተመጣጠነ ምግብ እጥረት ገጥሟቸው ነበር። ሪያክ የጸነሰችው ልጅ ጤናማ የወደፊት ህይወት ይኖረዋል ብላ ተስፋ ታደርጋለች። በግቢዋ አቅራቢያ በአሮጌ ቀርከሃ የጣጠረችው ትንሽ የማብሰያ ክፍልና የአትክልት ስፍራ የተስፋ ጭላንጭል እንደሰጠቻት ትናገራለች። ሪያክ የማደግ መብት የተሰኘው ፕሮጀክት ምዝጋና ይግባውና ልጆቿ አሁን የተመጣጠነ ምግብ እጦት እየገጠማቸው አለመሆኑን ተናግራለች። በአመጋገብ ማዕከላት ውስጥ ላሉ በተመታጠነ ምግብ እጥረት ለተጎዱ ህጻናት እንደሚሰጡ የዘንባባ ፍሬዎች ናቸው ያለችውን ለውዝ ማብቀል ተምራለች። ሌላይቱ እናት አኒቱ አኒያንግ ዴንግ የደህንነት እጦትና የጎርፍ መጥለቅለቅ የህልውና ትግልን ወደ ዕለታዊ ህይወት ቀይረውታል ትላለች። የደህንነት እጦት ሁሉንም ነገር ወስዷል፣ ላሞቼንም ጭምር። ለእርሻ ወደ ማሳ ስወርድ ጫካው አስተማማኝ አይደለም። የጸጥታ ችግር ሁሉም ቦታ አለ። እኔና ሌሎቹ መሬቱን እያረስን ምግብ እናበቅል ነበር። አሁን ግን ያ አይቻልም። የቦር አውራጃ የጤና መኮንን ጃኮብ አዣክ የተመጣጠነ ምግብ እጥረት የሚያስከትለውን ጉዳት በአካል ተገኝተው ተመልክተዋል። ፈተናው በህብረተሰቡ ውስጥ የምግብ እጥረት መኖሩ ነው። ዛሬ ልጆችን ሐኪም ቤት አምጥተን ብናክማቸው ይድናሉ። ወደ ቤት ሲመለሱ ግን ምንም ምግብ የለም። ጤና ጣቢያዎች አሉ፣ ነገር ግን የመድኃኒት እጥረት አለ። ያለቻቸውም ትንሽ ነገር እንደ ዩኒሴፍ ካሉ አጋሮች የመጣች ናት። አንድ ልጅ ሲታመም ቤተሰቦች ወደ ግል ክሊኒኮች ሄደው ለማሳከም አቅማቸው አይፈቅድም። ሕፃናት አድን ወይም ሴቭ ዘ ችልድረን የተባለው ድርጅት በተመጣጠነ ምግብ እጥረት ለተጎዱ ሕፃናት የምግብ ማሟያዎችን ለማቅረብ ማዕከላትን በማቋቋም ላይ ነው። ዩኒሴፍ ግን የተመጣጠነ ምግብ እጥረትን ለመከላከልና ሕክምና ለመስጠት ተጨማሪ ድጋፍ እንደሚያስፈልግ ይናገራል። ሐሚዳ ላሴኮ በደቡብ ሱዳን የዩኒሴፍ ተወካይ ናቸው። እንደ አውሮፓውያን አቆጣጠር በ2025 ከግማሽ ሚሊዮን በላይ ህጻናት ለከፋ የተመጣጠነ ምግብ እጦት ይጋለጣሉ። ወሳኝ አገልግሎቶች ካልተሰጡም የመሞት እድላቸው እጅግ ከፍተኛ ነው። ሌሎች አንድ ነጥብ አራት ሚሊዮን የሚሆኑት ደግሞ መጠነኛ የተመጣጠነ ምግብ እጥረት ይገጥማቸዋል። የብሪታንያ መንግስት በውጭ ጉዳይ የቀድሞ ቅኝ ግዛት አገሮች እና በልማት ቢሮ በኩል ደቡብ ሱዳንና ዓለም አቀፉን ማህበረሰብ የረዥም ጊዜ መፍትሄዎችን እንዲፈልጉ ይወተውታል። የቢሮው ተወካይ ፒጌቲ ፖላርድ ዴቪ እንዲህ ይላሉ። ይህ የተቀናጀ የምግብ ደህንነት ዋስትና ትንታኔ እርዳታ በጣም ለሚያስፈልጋቸው ሰዎች መድረሱን በማረጋገጥ ረገድ ጠቃሚ ነው። ነገር ግን ሰዎች ራሳቸውን እንዲደግፉና በሰብአዊ እርዳታ ላይ ጥገኛ እንዳይሆኑም መርዳት አለብን። ፖላርድ ዴቪ የትብብርን አስፈላጊነት አጽንኦት ሰጥተዋል። can keep people from experiencing the very worst. But we should not think that this level of food security ዓለም አቀፍ እርዳታ ህይወትን ሊታደግ ይችላል። ነገር ግን በዚህ ደረጃ የሚታየው የምግብ ዋስትና ጦትና የተመጣጠነ ምግብ እጥረት የሚቀር አይደለም። በእርዳታ ላይ ያለንን ጥገኝነት በመቀነስ ዋነኞቹን የችግሮቹን መፍትሄዎች መፍታት አለብን። የደቡብ ሱዳን የተመጣጠነ ምግብ እጦት ቀውስ ድህነትን፣ የምግብ ዋስትና እጦትንና የንጽህና ጉድለትን ጨምሮ ከበርካታ ምክንያቶች የመጣ ነው። እንደ ኮሌራ ያሉ በሽታዎች ሁኔታውን ያባብሱታል። እነዚህ መሠረታዊ ምክንያቶችን መፍታት የተመጣጠነ ምግብ እጥረትን ለመከላከልና ህይወትን ለማዳን ወሳኝ ነው። አድማጮቻችን በኬንያ የንብ እርባታ ማህበረሰቦች አየር ንብረት ለውጥ እንዲቋቋሙ እየረዳ ስለመሆኑ የሚገልጸው ሁለተኛው የአፍሪካ ነክ ርዕሶች ዘገባችንን በአሜሪካ ድምፅ የማህበራዊ ትስስር ገጾችና እንዲሁም በድረ ገጹ ላይ ማግኘት የሚችሉ መሆኑን ከወዲሁ መጠቆም እንፈልጋለሁ። በዚሁ የምናልፈው የአዋሳ ከተማ የነዳጅ እጥረትና የተጠቃሚዎች ምሬትን ወደተመለከተው ቀጣዩ ዘገባችን ነው። በሲዳማ ክልል ሐዋሳ ከተማ ሕገወጥ የነዳጅ ንግድ በመስፋፋቱ በከተማዋ ለቀናት የነዳጅ እጥረት መከሰቱን ተጠቃሚዎች ቅሬታቸውን ለአሜሪካ ድምፅ ገለጹ። በከተማዋ በተለይም በማደያ በ93 ብር ገደማ የሚሸጠው አንድ ሊትር ቤንዚን በአሳቻ ሰዓት ከማደያ እየወጣ በድብቅ እስከ 250 ብር እየተሸጠ መሆኑን ገልጸዋል። የሲዳማ ክልል ፖሊስ ኮሚሽን በሕገወጥ መንገድ ተሰማርተው ነዳጅ ሲሸጡና ሲያዘዋውሩ ተገኙ ያላቸውን 34 ሰዎችን ማሰሩን አስታውቋል። እጥረቱ የተከሰተው በአቅርቦት ማነስና በሕገወጥ ንግድ ምክንያት መሆኑንም ገልጿል። በተጨማሪም ሁለት የንግድና የገበያ ልማት ባለሙያዎች መታሰራቸውንም የተናገሩት ምክትል ኮሚሽነሩ ካሳ ጫቦ አምስት ፖሊሶች ደግሞ የጽሑፍ ማስጠንቀቂያ እንደሰጣቸው ጨምረው ተናግረዋል። የክልሉ አድማ በታኝ ፖሊስ በከተማው የሚገኙ ማደያዎች እየተቆጣጠረ ሲሆን፣ በክልሉ ከፍተኛ ባለሥልጣናት የሚመራ የቁጥጥርና የክትትል ቡድን መቋቋሙን የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን አዘጋጅቷል። በሐዋሳ ከተማ ከ16 በላይ ነዳጅ ማደያዎች ያሉ ቢሆንም ዛሬ የአሜሪካ ድምፅ ተዘዋውሩ እንደተመለከተው በከተማው ሥራ ላይ ያሉት አራቱ ብቻ ነበሩም። በማደያ ጣቢያዎቹ ረጃጅም ሰልፎችን ተሰልፎ ማየት የተለመደ ነው ሲሉ ነዳጅ ለመቅዳት በመጠባበቅ ላይ ሳሉ ያነጋገር ናቸው አስተያየት ሰጪዎች ተናግረዋል። አቶ ኬሮስ እስጢፋኖስ ዛሬ ነዳጅ ለመቅዳት ከትናንትና ምሽት ጀምሮ መኪና ውስጥ አድረው ሰልፍ መያዛቸውን ነግረውናል። እንደ አቶ ኪሮስ እምነት የነዳጅ እጥረቱም መንስኤው በህገ ወጥ መንገድ ያልተገባ ትርፍና ጥቅም ለማግኘት የሚደረግ እንቅስቃሴ እንጂ የአቅርቦት ችግር አይደለም ይል እኔ አሁን ማታ ሶስት ሰዓት ነው እዚህ የመጣሁት። ሶስት ሰዓት ሰልፌ መኪና ውስጥ ነው ያደርኩት። ማታ እንግዲህ መኪና ውስጥ አደሬ እትል አልደረሰኝም። አሁን እዛ ነው ያለው። ዛሬ ትንሽ ጥሩ ነው እየፈጠነ ነው። ችግሩ ያለው ምን መሰለ አሁን እንደ ዛሬው ሌላ ጊዜም እንሰለፋለን ሰልፉ ሁሌም እንደዚህ ነው በቃ። ግን ልዩነቱ ዛሬ ምንድን ነው? ይሄ ከሰሞኑ ትንሽ እርማት ካደረጉ በኋላ ፍጥነት አለው። አሁን እየደረሰ ነው ችግሩ ስለዚህ፣ ያለው ነዳጅ ላይ አይደለም ማለት ነው፣ አሰራር ላይ ነው ችግር ያለው። በሐዋሳ ከተማ በነዳጅ ማደያዎች በ92 ብር የሚሸጠው አንድ ሊትር ነዳጅ በየሱቆችና በየመንገዱ በ250 ብር ሁለቱ ሊትር ደግሞ በፕላስቲክ የውሃ ቆዳ የተቸረቸረ 500 ብር ይሸጣል ሲሉም አክለዋል። አቶ ክሮስ የችግሩ መንስኤ ሁለት አካላት ናቸው ይላሉ። በከተማው ነዋሪዎችና ተጠቃሚዎች ኑሮ ላይም አሉታው ጫና መፍጠሩን አመልክተዋል። ነዳጅ የለም እንዳትል በየብላክ አሁን አምስት መቶ ብር ገብቷል። አዋሳ ሁለት ሊትር ሁለት መቶ አምሳ ብር አንድ ሊትር የሚሻው ማለት ነው። እነዚ ሰዎች ኬት ነው የሚቀዱት ካልክ ከዚህ ከማደያ ነው የሚቀዱት ኬትም አያመጡም። ስለዚህ ችግሩን እያመጡ ያሉት ወይ የማደያ ባለቤቶች ናቸው ወይ ደግሞ የሚመለከታቸው የመንግስት አካላት ናቸው ማለት ነው። ችግሩም ከሁለት አንዱ ነ ምክንያቱም ማደያ ላይ ነዳጅ ሲኖር ነው ከተማ የሚሸጠው ብላክ የሚሸጠው ማለት ነው። መሐመድ አቡበከር የተባሉ ሌላ ቅሬታ አቅራቢ በበኩላቸው የችግሩ መነሾ ነዳጅ ከማደያ በአሳቻ ሰዓት እየወጣ ለጥቁር ገበያ ነጋዴዎች ተላልፎም መሸጡ ነው ባይ ናቸው። በሐዋሳ ከተማ የነዳጅ ንግድ ህገ ወጥነት የተነገሰበት የንግድ ዘርፍ ነው ያሉት አቶ መሐመድ ያለ አግባብ ወጪ በማውጣት ኑሯችንን እንዲመሰቃቀል አድርጓል ብሏል። ብላክ ማርኬቶች ናቸው ሚና እየተጫወቱት እያለ ቀነ የተወሰኑት ሰዓት ይሸጣል ወይም መብራት ጠፋ ወይም ምናምን ተብሎ ይዘጋል። ከተዘጋ በኋላ በሌላ በኩል ማታኑን ምኑን ለብላኮች ይሸጣል። ችግሩ ይሄ ነው። እንዚል ከሌለ ከቦታ ወደ ቦታ ትሄዳለ። አንደኛ ተማሪ ይኖራል። ልጆች ለስራ ቦታ ስደት የግድ ያስፈልጋል እዚያ ቦታ ላይ የግድ ሄደ ትገዛለህ። ማዳያ ላይ የማታገኝ ሆ ችግሩን የሚፈጥሩት የከተማው ንግድና የገበያ ልማት ባልሚዎች፣ የፖሊስ አባላት እንዲሁም በአቋራጭ ቶሎ ለመበልጸግ የሚፈልጉ ባል ንብረቶችና ቸርቻሪ ነጋሮች ናቸው ሲሉ አክለዋል። እሱማ በጣም ይፈጠራል። አሁን ምሳሌ እኛ ስራ አለን። ሌሊት ሁለት ሰዓት ንወጠን ሰልፈን አሁን እስካሁን አልቀዳንም። የጣፋንታ አይታወቅም። ያ ስለሆነ በጣም አሳሳቢ ነው ይሄ ነገር። የኔ ምክር አሁን ምንድነው ማዳያ ክፍት ማድረጉ ሁሉም ማዳያዎች ሽፍቴ ማድረግ ይሄ ስምሪት ራሱ ቢተውት ደስ ይለኛል። የኖክ ቁጥር አንድ ሥራ አስኪያጅ አቶ መክሮ አበቤ ግን ችግሩ አቅርቦት ማነስ የፈጥረው ነው ሲሉም ይከራከራሉ። ከማድሪያ ያወጣ የሚሸጥ ባለሀብት ግን የለም ማለት እንደማይቻልም ተናግሯል። ከዚህ በፊት እነሱ ሲያቀርቡ እንደዚህ አይነት የተጋነነ ችግር አልነበረው። አሁን ላይ ግን እንደ ኮታ ተብሎ ያለው ነገርና አቅርቦት ላይ ችግር አለ። እንደ መንግስት ጅቡቲ ላይ አሁን የኛ መኪኖች አንድ ወርና ከዛ በላይም ተሰልፈው ማግኘት አልቻሉም። እዚህ ከተማ ላይ ከሀያ ያላነሰ ማደያ አለ። እውነትም እንደተባለው ህዝቡም እንደሚለው የተወሰኑ ማደያዎች ማታ ይሸጣሉ የሚባል እኛም በወሬ ደረጃ እንሰማለን። እንደኛ ማደያ እስካሁንም ሸጠንም አናውቅም። መሸጥ አይደለም ቢሮ እንኳን ደብዳቤ ሲጽፉ አንቀበልም ሐዋሳ ከተማ የነዳጅ እጥረት መከሰት ከጀመረም ቆየት ብሏል፣ የሚሉት ሌላው ተገልጋይ ሰሞኑንም ለቀናት እንዳልነበረ ገልጸው ችግሩ የማደያ ባለቤቶችና የመንግሥት አካላት ነው ሲሉ ተናግሯል። ችግሩ የተፈጠረውም እነዚህ ወገኖች በመመሳጠር ከማደያ ያወጡ በጥቁር ገበያም በእጥፍ ዋጋ እንዲሸጥ በማድረጋቸው ነው ብለው እጥረቱ ኑሯችንን አክብዶብናልም ብሏል። ለዚህም ምክንያት የሚያደርጉት የህግ የበላይነት አለመከበር የኮንትሮባንድ ንግድ መስፋፋት መሆኑን ገልጸው ይህንን ተግባር መከታተል ያለበት የሕግ አስፈጻሚውም በወንጀሉ ተሳታፊና ቸልተኛ ስለሆነ ነው ሲሉም አቶ ታደሰን አክሎ ተናግሯል። መጥተን የተሰለፍነው ማታ ሶስት ሰዓት ላይ በቴሌግራም ግሩፕ የሐዋሳ ከተማ ፊዩል ኢንፎርሜሽን የሚል ፔጅ ላይ ከተለጠፈ በኋላ ነው የመጣነው። ኦልሞስት ሶስት ሰዓት አካባቢ ነው የተለቀቀው። በዛው ሰዓት ሜሴጁን እንዳየን መጥተን የተሰልፈን ነበር። አሁን አምስት ሰዓት አካባቢ ማደያው በር ላይ ደርሰናል። የነዳጅ እጥረቱ ለመኪና የሚመደበው በሳምንት ውስጥ ቢያንስ ሁለት ቀን ነው። ያንንም ቀን እንደዚህ ሌሊቱን ተሰልፈን አድረን ነው። የሲድል ኮሚሽነር ካሳጨቡም ችግሩን ለመፍታት የተቋቋመን ኮሚቴ የሚመሩ ሲሆን እጥረቱ የተከሰተው በአቅርቦት ማነስና ኮንትሮባንድና ህገወጥ ንግድ በመስፋፋቱ የተነሳ መሆኑን አምኗል። በህገ ወጥ መንገድ ተሰማርተው ነዳጅ ሲሸጡና ሲያዘዋውሩ ተገኙ የተባለው 3 ሰዎች መታሰራቸውን አስታውቋል። በተጨማሪም ሁለት የንግድና ገበያ ልማት ባለሙያዎች መታሰራቸውን፣ አምስት ፖሊሶች ደግሞም የጽሁፍ ማስጠንቀቂያ እንደተሰጣቸው ጨምሮ ገልጿል። እነዚህ ግለሰቦች ተለይተዋል። አሁን ከማዲያ ሰዎች ጋር ተሰማጥሮ እዚ አካባቢ ችግር የመፈጠሩ የሐዋሳ ከተማ ንግድ መምራ ባለሙያዎች ሁለት ይዘናል። ምርመራ እየተጣራ ያለበት ሁኔታ ናለው። ሰላሳ አራቱም ድጋቢ ኦፊሻሊ በሆነ መልኩ የንግድ ፍቃድ ኖራቸው ሳይሆን በሞቶሪና በመኪናዎች በህገወጥ መንገድ ከማደያ እየቀዱ ከውጭ አሰራር በማይፈቅድ መልኩ የሚሸጡ ግለሰቦች ነው የተያዙት እንጂ ፍቃድ ኖሯቸው ከማደያ በአግባቡ በመቅዳት ለማህበረሰቡ አገልግሎት የሚሰጡ አይደሉም። ህገወጥ ናቸው። ምክንያቱም እነዚህ ከማደያ መንግስት ባወጣው ዋጋ መሰረት በመግዛት ውጭ ደግሞ የሌለን ዋጋ ጨምሮ የሌለ ዋጋ መጨመርን ብቻ ሳይሆን ተግባራቸው ጭምር ህገወጥ ነው። ከማዲያም እየቀዱ ውጭ እየሸጡ ለማህበረሰቡ አገልግሎት ችግር የሚፈጥሩ ግለሰቦች መኖሩን ከለየን በኋላ አጠቃላይ ሳልባቲዮ ተጨማሪ ተጨማሪ ሰልባቲዮ አሰርቶ ከማዲያ እየቀዱ ከውጭ ደግሞ እየሸጡ የሚመላለሱ ሶስት ተሽከርካሪዎች የቤት መኪናዎች ጭምር ይዘናል 22 ሞተር ሳይክል። በተመሳሳይ ከስራቸው ከተግባራቸው ውጭ ሆኖ ከማደያ እየተመላለሱ እነዚህን የነዳጅ እጥረት እንዲኖር የሚያደርጉ ተጠርጣሮችና ሀያ ሁለት ሞተር ሳይክል የያዘንበት ሁኔታ ነው አለው። በተጨማሪም ደግሞ በየሱቁ በየጎዳና በሃላንድ የሚሸጡ ጭምር ይዘናል። የኖክ ማደያው ስራ አስኪያጅ አቶ መኩሪ አበበም አሁን በክልሉ መንግስት እየተወሰደ ያለው እርምጃም ጊዜያዊ መፍትሄ መሆኑን ገልጸው መንግስት ለዘላቂነቱ ግን ከውጭ ሲገባ ለሐዋሳ ከተማ የሚመደበውን የነዳጅ ኮታም ችግር ያለበት በመሆኑ ማስተካከል አለበትም ብሏል። የክልሉ አድማበታኝ ኃይል በከተማው የሚገኙ ማደያዎችን የተቋጠረ ሲሆን በክልሉ ከፍተኛ ባለሥልጣናት የሚመራ የቁጥጥርና ክትል ቡድን ተቋቁሟል ያሉት ምክትል ኮሚሽነር ካሳም በድርጊቱ የመንግሥት ጸጥታ ኃይሎች እጅ አለበት ስለተባለው ተጠይቀውም ሲመልሱም ኤርሚያስ ወንድሙ የተባሉ ተጠቃሚም ማደያው በአድማ በታኝ ፖሊስ የተጠበቀ መቅዳታቸውና የተሻለ ሁኔታ እንዳስተዋሉ ገልጸው መሻሻል ያለበትን ሲጠቁሙ የአሜሪካ ድምፅ ያነጋገራቸው አስተያየት ሰጪዎች የክልሉ መንግሥት እርምጃ ተከትሎ ዛሬ ጥሩ መሻሻል ማየታቸውን ገልጸው ሆኖም እስከ መቼ ነው በአድማ በታኝ የተጠበቀ ነዳጅ የሚሸጠው በማለት ዘላቂ መፍትሄ እንዲሰጥ ጠይቀዋል። የአሜሪካ ድምፅም በቅኝቱም ዛሬም በማደያ ጣቢያዎች ረጃጅም ሰልፎች ቢታዩም በንጽጽር ግን ስርዓት የያዘና የተረጋጋ ድባብ መኖሩን አስተውሏል። ለአሜሪካ ድምፅ ራዲዮም፣ ዮናታን ዘብድዮስ ሐዋሳም ቀደም ሲል የሐዋሳ ከተማ የነዳጅ እጥረትና የተጠቃሚዎች ምሬትን የተመለከተው ቅንብራችን ነበር ወደ እናንተ የደረሰው። አሁን ቀጥታ የምናልፈው ወደ ሳምንታዊ የስፖርት ዘገባዎች ነው። ሀብታሙ ስዩም እንደሚከተለው አዘጋጅቶታል። የስፔን ፖሊስ በእግር ኳስ ተጫዋቾች ላይ የዘረኝነት ስድብ ሰንዝረዋል ያላቸውን ሦስት ሰዎች በቁጥጥር ስር መዋሉን ቅዳሜ ዕለት ይፋ አድርጓል። ይህ ሀገሪቱ ገናና የእግር ኳስ ክለቦች ባርሴሎናና ሪያል ማድሪድ ባደረጉት ኤል ክላሲኮ እየተባለ የሚጠራው የጋለ ጨዋታ ወቅት ለባርሴሎና በሚጫወተው የኢኳቶሪያል ጊኒ ተወላጅ ላሚን ያማል ላይ የዘረኝነት ስድቦቹ እንዳነጣጠሩ ተነግረዋል። በዚህ ጨዋታ ባርሴሎና ሪያል ማድሪድን አራት ለዜሮ የረታ ሲሆን ያማል ግቦቹን ካስቆጠሩት ተጫዋቾች መካከል አንዱ ነው። ፖሊስ ግለሰቦቹ የተ ተጫዋቹን ስብዕና የሚገፍ የዘረኝነት ኃይለ ቃል በመናገራቸው በቁጥጥር ስር እንዳዋላቸው አስታውቋል። ስፔን ላዕላይ ስፖርት ምክር ቤትና የስፔን ክለቦች የእግር ኳስ ፉክክር ላሊጋ ክስተቶቹን አውግዘዋል። ላሊጋ ስድቦቹን በተመለከተ ለሀገሪቱ አቃቤ ሕግ መስሪያ ቤት የጥላቻ ንግግር ዘርፍ አቤት እንዳለም አስታውቋል። ሪያል ማድሪድ በበኩሉ ድርጊቱን የፈጸሙትን ለማግኘት ምርመራ ጀምሮ ነበረ። የስፔን ስደተኞች ሚኒስቴር ድርጊቱን አውግዞ መሰል ተግባራትን እንደማይታገስ አስታውቋል። የስፔን እግር ኳስ ቡድኖች መዋቅር አር ኤፍ ኢ ኤፍ እና ላሊጋ የዘረኝነት ጥቃቶችን ለመግታት በከፊል ዝግ ስታዲየሞች ጨዋታዎች እንዲደረጉም ወስነዋል። በጥቅም ቶር ለሪያል ማድሪድ የሚጫወተው ቪኒሺየስ ጁኒየር ላይ ያነጣጠረ የበይነ መረብ ላይ የጥላቻ ዘመቻ አቀነባብረዋል የተባሉ አራት ሰዎች በተመሳሳይ በቁጥጥር ስር እንደዋሉ ታውቋል። ዘገባው የሮይተርስ ነው። በአውሮፓውያኑ 2012 የለንደን ኦሎምፒክ በ1500 ሜትር የብር ሜዳሊያ አሸናፊ የነበረችው ታትያና ቶማሾቫ ውጤቷ እንደተሰረዘ የአትሌቲክስ ልዕልና ተቋም አስታውቋል። የሩሲያዊቷ አትሌት ውጤት የተሰረዘው የጸረ አበረታች ቅመሞችን ሕግጋት በመጣሷ እንደሆነ ተነግረዋል። ታትያና ለአስር ዓመታት በማናቸውም ውድድሮች እንዳትሳተፍ በዓለም አቀፉ የስፖርት ግልግል ፍርድ ቤት ታግዳለች። በተቋሙ ምርመራ መሰረት የቀደመ ውጤታቸው እንዲሰረዝ ከተወሰነባቸው አትሌቶች መካከል ታትያና 13ተኛዋ ስፖርተኛ ናት። ታቲያና በቀደመው ውድድር አራተኛ ወጣች ሲሆን ቀድመዋት የገቡት ሁለቱ አትሌቶች ውጤት በመሰረዙ የሁለተኛ ደረጃን ተቆናጣ ነበረ። ፍርድ ቤቱ አትሌቷ ከሰኔ 2012 እስከ ጥር 2015 ያስመዘገበቻቸው ውጤቶች በሙሉ እንዲሰረዙ ወስኗል። የአትሌቲክስ ልዕልና ተቋም ሊቀመንበር ዴቪድ ሃውማን በሰጡት መግለጫ የአትሌቲክሱን ታማኝነት ለመጠበቅ ቁርጠኞች ነን፣ ውድድሮቹ ከተከናወኑ ረጅም ጊዜ ቢያልፍም በወቅቱ የተከሰቱ ጥሰቶችን በሙሉ እንመረምራለን ብለዋል። በዚህ መሠረት የቀደመው የአሸናፊዎች ዝርዝር የተስተካከለ ሲሆን ባህሬንን የወክለችው ማርያም የሱፍ ጀማል ወደ ወርቅ ሜዳሊያ ከፍ ስትል ስዊድንን የወክለችው አበባ አረጋዊ ብር፣ አሜሪካን የወክለችው ሽንን ራውበሪ ደግሞ የነሐስ ሜዳሊያ ባለክብር ይሆናሉ። ዘገባው የሮይተርስ ነው። በእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥ ላይ በቅዳሚነት የሚገኘው ሊቨርፑል እግር ኳስ ቡድን የድል ምልክት የሆነ ሞሐመድ ሳላህ ከቡድኑ ጋር የነበረውን ቆይታ ከመቀጠል ይልቅ ወደ መቋጨቱ እያመራ መሆኑን ተናግረ። ተጫዋቹ አስተያየቱን የሰጠው ከቡድኑ ጋር የገባው ውል የሚያራዝም ሌላ ውል ባለመቅረቡ ምክንያት ነው። የግብጻዊው አጥቂ በውድድር ዓመቱ መጨረሻ ውሉ የሚጠናቀቅ ሲሆን ቡድኑ ሊቨርፑል እሁድ ዕለት ከሜዳው ውጪ ሳውዝሃምተንን ሶስት ለሁለት በመርታት የቅዳሚነቱን ደረጃ በስምንት ነጥቦች ባሰፋበት ጨዋታ ሁለት ጎሎችን አስቆጥሯል። ዜናው የሳላህን ስም እያነሱ ሲዘምሩ ላመሹት የሊቨርፑል ደጋፊዎች መልካም አይመስልም። በአሁኑ የውድድር ዘመን አስር ግቦችን ያስቆጥረውና በስድስት ግቦች ሁኔታዎችን ያመቻቸው ሳላህ በታሳስ ወር ላይ ብንገኝም በክለቡ ለመቆየት የሚያስችል ጥያቄ አልቀረበልኝም ከመቆየት ይልቅ የመልቀቂያ ጉዳይ እውን የሆነ ይመስላል ስለማለቱ ሮይተርስ ዘግቧል። ከሊቨርፑል ደጋፊዎች ጋር ያለውን ግንኙነት በመልካም ያነሳው ሳላህ በሁኔታዎች ተስፋ መቁረጡን፣ ሆኖም ግን የሚሆነውን መጠበቅ እንደሚሻም አስታውቀዋል። የእግር ኳስ ዘርፍ ምንጮች በሊቨርፑልና በሳላህ ወኪል መካከል ግንኙነት አድማጮቻችን የአሜሪካ ድምፅ የሰኞ ምሽት ዝግጅታችን ይህን ይመስል ነበር። አስማማየን ነበርኩ እያስተናገድኳችሁ፣ አብራ ያመሸሁት መልካም ምሽት ይሁንላችሁ።